የአውሮፓ ፓርላማ በኢትዮጵያ ጉዳይ ላይ ከትናንት በስቲያ ቀርቦለት የነበረውን የውሳኔ ሀሳብ ዛሬ አጽድቋል። ዝርዝሩን ሶሎሞን አባተ ይዞታል። ፓርላማው ውሳኔውን ያጸደቀው ከስምንቱ አባል ፓርቲዎቹ ና ቡድኖቹ ግዙፎቹን የአውሮፓ ሕዝብ ፓርቲ ኢፒፒ እና የሶሻሊስቶች እና የዴሞክራቶች ቡድን ኤስኤንድዲን፣ ሊበራሎቹን፣ ግሪን ፓርቲን ጨምሮ በሰባቱ ድጋፍ መሆኑን የፓርላማው አባል አና ማሪያ ጎምሽ ማምሻውን ለቪኦኤ በሰጡት ቃል አመልክተዋል። ውሳኔው ወዲያው ወደ ኃይል መግባቱን ያስታወቁት ሚስ አና ጎምሽ ምንም እንኳ የአውሮፓ ኅብረት በአካባቢ ጸጥታና ሌሎችም ምክንያቶች ከኢትዮጵያ ጋር መተባበርን መርጦ ቢቆይም፣ አሁን ግን በራሱ ዜጎች ላይ እያደረሰ ነው ያሉት የመብቶች ረገጣና እንግልት በብርቱ እያሳሰበው መምጣቱን አመልክተዋል። የውሳኔ ሐሳቡ የጸደቀው ያለምንም ለውጥና ማሻሻያ መሆኑን ሚስ ጎምሽ አመልክተዋል። የውሳኔ ሐሳቡን ለማዘጋጀት ያነሳሳቸውንም ምክንያት ጎምሽ ገልጸዋል። ውሳኔው ኢትዮጵያ ውስጥ ያለው የሰብአዊ መብቶች አያያዝ ያሳደረብንን ስጋት የሚጠቁም ነው። በተለይም ደግሞ ከአዲስ አበባ ውጪ ቢያንስ አንድ መቶ አርባ ሰዎች የኦሮሞ ብሔረሰብ አባላት የሆኑ ሰዎች በኋላ የተሰረዘውን የአዲስ አበባን መስፋፋት ሲቃወሙ የተገደሉበትን ጨምሮ ያሉ የመብቶች ረገጣዎችን ይመለከታል። ሚስ ጎምሽ በዚሁ መግለጫቸው በጋምቤላና በኦጋዴን አካባቢም እየተፈጸሙ ናቸው ያሏቸውን የመብቶች ረገጣዎች በዝርዝር አስረድተው የአውሮፓ ፓርላማ ሁኔታው ያሳሰበው መሆኑን ገልጸዋል። ይህ ውሳኔ ማዕቀብና የእርዳታ ቅነሳን የመሳሰሉ ጓዞችን እንደማያስከትል ተናግረዋል። አና ጎምሽ ይሁን እንጂ አሉ understand that it has to respect the rights of the የኢትዮጵያ መንግስት የሰውን መብት ያከብራል ብለን እናስባለን። የሚዲያ ነጻነትን፣ ተቃዋሚዎች አስተያየቶቻቸውን እንዲገልጹ ተቃውሞን መግለጽ እንዲችሉ ይፈቅዳል ብለን እናምናለን። እነዚህን የውሳኔ ሀሳቦች በዝርዝር የተናገሩት የአውሮፓ ፓርላማ አባሏ አና ጎምሽ እንደዚሁም በ ውሳኔ ሀሳቡ ዝርዝር ላይ በተገለጸው መሰረት የአውሮፓ ፓርላማ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዷቸው ናቸው ያሏቸውን ከመጠን ያለፈ የኃይል ጥቃቶች፣ የዘፈቀደ ህገወጥ ስርዓቶችን፣ የስቃይ አያያዞችና የነጻነት መረገጥን፣ የፕሬስ ነጻነት መታፈንን፣ በኢትዮጵያ የአጥፍቶ ተጠያቂን አለመጠየቅን ሁኔታ የአውሮፓ ፓርላማ በጥብቅ እንዲያወግዝ የሚጠይቅ ነው። የኃይል እርምጃ፣ የሰብአዊ መብቶች ረገጣዎች፣ የፖለቲካ ማዋከብና ማሳደድ በአስቸኳይ እንዲቆሙ ይጠ ይጠይቃል ይህ ውሳኔ መብቶቻቸውን በሰላማዊ መንገድ በመግለጻቸው ምክንያት የታሰሩ የተባሉት በአስቸኳይ እንዲለቀቁም ይጠይቃል። በተፈጸሙት ግድያዎችና ሰብአዊ መብቶች ጥሰቶች ላይ ተአማኒነት ያለው ግልጽና ወገንተኛነት የሌለው ምርመራ እንዲካሄድ ይጠይቃል። መንግስቱ የአዲስ አበባን ማስተር ፕላን ሙሉ በሙሉ ለማቆም መወሰኑን መግለጫው በአድናቆት አንስቷል ሁሉም ወገኖች የሚሳተፉበት ውይይት እንዲጠራም ጥሪ ያቀርባል ኢትዮጵያ የሰብአዊ መብቶች ዓለም አቀፍ ድንጋጌዎችና ስምምነቶችን የአፍሪካ ህብረትንም የሰብአዊና የህዝቦች መብቶች ቻርተር እንድታከብርም ይጠይቃል የተባበሩት መንግስታት ድርጅትን የሰብአዊ መብቶች የመደራጀት በሰላም የመሰብሰብ መብቶች ልዩ ራፖርን ኢትዮጵያ እንድትጋብዝና በሁኔታው ላይ ዘገባ እንዲያቀርብም እንድትፈቅድ ይጠይቃል ይኸው ባለ 15 ነጥብ የአውሮፓ ፓርላማ የሶሻሊስቶች እና ዲሞክራቶች ቡድን ያቀረበው በሌሎቹም ሰባት ፓርቲዎች የተደገፈው ውሳኔ ቀደም ሲልም ተይዘው በእስር ላይ የሚገኙት የፖለቲካ እስረኞች፣ ጋዜጠኞች፣ ተቃዋሚዎች ሁሉ እንዲፈቱ ይጠይቃል። የዚህ ዘገባ ሙሉ ዝርዝር ከአና ጎምሽ ጋር የተደረገውም ቃለምልልስ በነገው ምሽት ዝግጅታችን ይቀርባል።